የአሜሪካ ድምፅ። በሐዋሳ ከተማ ከትናንት በስቲያ መስከረም 292011 ምሽት በተለምዶ አሮጌው ገበያ ተብሎ በሚጠራው ትልቁ የከተማው የገበያ ስፍራ የደረሰው የእሳት ቃጠሎ የነጋዴዎችን ንብረት ሙሉ በሙሉ ማውደሙን ነዋሪዎች ገልጠዋል። ነዋሪዎቹ የእሳት አደጋ ማጥፊያ በፍጥነት ቢደርስ ኖሮ ንብረቶቹ መታ ንብረቶቹን መታደግ ይቻል ነበር ይላሉ። ቃጠሎው ሆም ብሎ ሊሆን ይችላል የሚል ጥርጣሬም አላቸው። የከተማው አስተዳደር በበኩሉ የቃጠለውን መንስኤ እየመረመረ እንደሚገኝ ለክልሉ መገናኛ ብዙሃን በሰጠው መግለጫ አስታውቋል። ጽዮን ግርማ ነች ዘገባውን የያዘችው። በእሳት ቃጠሎ ንብረት እንደወደመባቸው የሚናገሩት በስልክ ያነጋገርናቸው ነዋሪዎች እንደገለጹት ማክሰኞ መስከረም 29 2011 ዓ ም ከምሽቱ አንድ ሰዓት አካባቢ በሐዋሳ ከተማ በተለምዶ አሮጌው ገበያ ተብሎ የሚጠራው የከተማው ትልቁ ገበያ ከአንድ አቅጣጫ በተነሳ እሳት ጀምሮ ከፍተኛ ቃጠሎ ማድረሱን ነው። ነዋሪዎቹ እንደሚሉት የገበያ ቦታው ሊቃጠል ይችላል የሚል የውስጥ ለውስጥ መረጃ ሲሰራጭ ስለነበረ ቀድመው ተራ ገብተው ሲጠብቁ እንደነበርና ጠባቂዎች የሽፍት ልውውጥ በሚያደርጉበት ሰዓት ቃጠሎ መድረሱን ነው። ንብረቶቻችን ተቃጥሎብናል በሚል በስልክ ካነጋገርኳቸው ብዙዎቹ በምንሰራው ስራ ልንታወቅ እንችላለን በሚል በድምፃቸው መረጃውን አየር ላይ እንዳናውል ጠይቀውናል። ሌላው ከፍተኛ ንብረት የወደመብኝ ነጋዴ ነኝ፣ ስሜን አትጥቀሺ፣ የወደመብኝን ንብረት ብገልጽ ደግሞ ማንነቴ ይታወቃል ያለ ግለሰብ በአጠቃላይ የቃጠሎ ጉዳይ አነጋግረዋለሁ ገበያው አካባቢው ያለው የገበያው ማህበረሰብ አካባቢውን ሲጠብቅ ነበረ። ሁለት ሰአት ነው እራት በልቶ ምን ብለው ከቤት የሚወጣው ለጥበቃ የሚወጣው ሁለት ሰአት ነው። ይሄ ነገር የሆነው አንድ ሰአት ላይ ነው። አንድ ሰአት ላይ እዛ አካባቢ ሰው የሚዘዋወርበት ሰዓት ነው። እንደገና ደግሞ አደጋ የሚፈጠራል ተብሎ የሚታሰብበት የስጋት ሰዓት አልነበረም እና በአጋጣሚ በድንገት ነው እዛ ጋር የተፈጠረው። እሳት አደጋው ሲደርስ ከአንድ ቦታ ላይ ነው የደረሰው። ከአንድ አቅጣጫ ነው እሳት አደጋው የተነሳው የኮብልስቶን መንገድ አለ መተላለፊያ ከገበያው አጠገብ ማለት ነው። ከመንገዱ አጭር ርቀት ላይ ነው ያለው በወቅቱ የአደጋ መከላከያ እና በሰዓቱም አልደረሰም። በደረሰ ሰዓትም አገልግሎቱን አልሰጠም። አደጋው በጣም እንዳይስፋፋ የአካባቢው ነዋሪ ነው። እንደውም ከዚህም የከፋ ጉዳት ማድረስ ይችል ነበር እና ወደ ሌላው አቅጣጫ እንዳይዛመት አብዛኛውን የመከላከል ስራ የሰራው የአካባቢ ሕብረተሰብ ነበር እና ከመንግስት አካባቢ አካል ቶሎ ብሎ ያን የመከላከል ድጋፍ የተደረገበት ሁኔታ ፈጥኖ የደረሰበት ሁኔታ አልነበረም። ስለዚህ ምን ያህል ንብረት ወደመ? በአጠቃላይ በህዝብ ቁጥር ቢት ስታይ በጣም በብዙ ሺህ የሚቆጠር ሕዝብ ነው እንግዲህ እያንዳንዱ ንብረት ምን ያህል እንደሆነ አሁን ለመገመት በጣም ከባድ ነው። አንደኛ ተቃጠለበትን ዙሪያውን ስታይ በጣም ሰፊ ሽፋን የያዘ ነው እና ይሄን ያህል ብሎ ለመገመት በጣም ያስቸግራል። በጣም በጣም ብዙ ነው። አሮጌ ገበያ እየተባለ የሚጠራ እና የቀደመ የገበያ ስፍራ መሆኑን ያነጋገርናቸው ሰዎች ነግረውናል። እና ምን አይነት ስብጥሮችን ለሽያጭ የሚቀርቡ እቃዎች ያሉበት ቦታ ነው ገበያው። አንደኛ ከተማው ሲቆረቆር ጊዜ ጀምሮ ያለ ነው። አሁን የቅርብ ጊዜ እድሜ የሚያስቆጠረ ሳይሆን በጣም ረዥም ጊዜ ያስቆጠረ ከመሆኑ አንጻር ለዚህ ከተማው መሰረት ነው ማለት ይቻላል። ማንኛውም ገበያ እዚህ ከተማው ህብረተሰብ መጥቶ የሚያጣው ነገር የለም። እዛ ሁሉም አልባሳት፣ ብትቤ የሌሊት አልባሳት፣ የቤት እቃዎች፣ አትክልት መሰረታዊ ነገሮችን ሁሉን አሟልቶ የያዘ ነው። እነዚህ አሁን ከተማው ከተስፋፋ በኋላ እነዚህ አልባሳት ሱቆች ከመፈጠራቸው በፊት ታይዋን የሚል ስያሜ ቀደም ረዥም ጊዜ ያስቆጠረ ሁሉ የነበረበት እና ሁሉም መሰረታዊ የሆኑ ነገሮች አስፈላጊ የሆኑ ነገሮችን አሟልቶ የያዘ ነው። ጀነራሊ የከተማው ለገቢ ምንጭም የጀርባ አጥንት ሆኖ እያገለገለ ያለ ነው። ቃጠሎ ምን ያህል ነው ውድመቱን ያደረሰው ሙሉ ለሙሉ ነው የወደመው የተረፉ ሱቆች አሉ የውድመቱ መጠን ምን ያህል ነው ሙሉ ለሙሉ ወድሟል ለማለት ይቻላል ማለትም አንድ ዙሪያው ላይ አሁን በወቅቱ እኛ የመከላከል ስራ ስንሰራ አንደኛ የቃጠለው ሽፋን በጣም እንዳይሰፋ የመከላከል ስራ ስራ ሲሰራ ነበር በወቅቱ ደግሞ ተዘጉ ሱቆች ራሱ ከቃጠለው የተረፉትም ቤቶቹ ተዘርፈው እቃው ወጥቶ ባዶ የሆኑበት ሁኔታም አለ እና ከዚ አንጻር ገበያውን ሙሉ በሙሉ ወድሟል ማለት ይቻላል። በትላንትና ለት መግለጫ የሰጡት ምክትል ከንቲባ አቶ ስኳሬ የእሳት አደጋ መኪናው ወዲያው እንዲደርስ መደረጉን እና ከደረሰ በኋላ ግን አገልግሎት በሚሰጥበት ሰዓት እሳት የማጥፋት እንቅስቃሴውን በሚያደርግበት ሰዓት ውሃ ጠፍቶ ተመልሶ ሲመጣ የተለያዩ ጥቃቶች ስለደረሱ በአግባቡ ሊወጣ ስላልቻለ ይሄም ለእሳት ማባባሱ ምክንያት ነው ብለው መግለጫ ሰጥተዋል እና ይሄ ነገር ተደርጎ ከሆነ እንዴት በምን ምክንያት ነው የተደረገው? ለእሳት ለማጥፋት የመጣ መኪና እንደዚህ አይነት ነገር የደረሰበት ጥሩ ጥያቄ ነው። እኛ እንግዲህ እንደ ንግቡ ማህበረሰብ በዛን ሰአት እኔ ገና ወደ አንድ ሰዓት አካባቢ ወደ ቤቴ ደርሸ ነበር። ቤት ገና እንደገባው የፍንዳታ ድምፅ ሰምተን ነበር እና ወደ ውጭ ወተን ስናይ የእሳት ምልክት ወደ ላይ ሲንበጎበግ አይተን በፍጥነት ስንደርስ እንዳልሽው የእሳት አደጋው መኪና እዛው አካባቢ ደርሶ ነበር እና ምንም እኛ በደረስን በሰዓት አገልግሎት ስጠት ስንሰጥ አላየነው። የመጣውም ህብረተሰብ ቀድሞ የደረሰው ህብረተሰብ የመከላከል ስራ እየሰራ ነበር። እኛ ከገባን በኋላ አብዛኛው ህብረተሰብ ሌት ብሎ የሰማው በሚመጣበት ሰዓት ዙሪያው በፖሊስ ታድሮ ነበር፣ እንዳይገባ ተከልክሏል። አብዛኛው ህብረተሰብ ውስጥ የገባን ህብረተሰብ የመከላከል ስራ በምንሰራበት ሰዓት የእሳት አደጋው መኪና ውሃ ስረጥ አላየንም። እና ህብረተሰቡ ረዥም ጊዜ እንግዲህ እሳቱን የመከላከል ስራ ካበቃ በኋላ ይሄ ምንም አገልግሎት እስካልሰጠ ድረስ ኖሮ አልጠቀመም፣ በሚል ሰው ህብረተሰቡ በቁጭት ይሄን ጉዳት እንዲደርስ እንዳደረገ ነው እኛ በወቅቱ ያየነው። በሰዓት ሰዓት አደጋው ለመነሳቱ ምርመራ ላይ ነው ብለው የጠቀሷቸው ምክንያቶች አሉ። አቶ ስኳሬ በእናንተ በኩል መንስኤ ነው የምትሉት ዋና ምክንያት ምንድን ነው? መንስኤ ይሄ ነው ብለን ለማለት አሁን ተጨባጭ የሆነ ነገር ብለን የምንለው ነገር የለም። ግን በተለያዩ ጊዜያት ግን ገበያው አደጋ ላይ እንዳለ ለረዥም ጊዜ በአካባቢው በጅም ብሎ ውስጥ ለውስጥ ሲወራ ነበረ። ግን ያው የሚቃጠለበትን ቀን ባናቅም ቃጠሎ እንደሚነሳ እያንዳንዱ የንግዱ ማህበረሰብ ስጋት ላይ ነበረ። ከዛም ስጋት የተነሳ ነው ከሁለት ሰዓት ጀምሮ ማታ ማታ ሮንዶ ሆኖ በየተራ ሲጠብቅ የነበረው። ከምን የመነጨ ስጋት ነው የነበረው? እና ውስጡ ውስጡን ይነገር ነበር፣ ስጋት ነበረን፣ ተራ ገብተን ሁሉ እንጠብቅ ነበር እያሉኝ ነው እና ከምንድን ነው ይሄ ስጋት የመነጨው? ገበያው ላይ አብዛኛው የሚሰራው ከሌላው አካባቢ የመጣ ህብረተሰብ ነው እና እንደ ሰው አስተሳሰብ ሲረዳ ግን ብዙም የዚህ የአካባቢ ሰው ተጠቃሚ አይደለም። እና ደግሞ ሲወራ የነበረው ገበያው አሁን እንዲህ በእሳት ከጋየ በኋላ መልሰው ቦታውን ለማግኘት የሚፈልጉ አካላት እንዳሉም ነበረ። ማለትም እንደገና ተሸንችነው ቦታ እናገኛለን የሚሉ አካሉ እንዳለ ነው ሲረዳ የነበረው። አሁን ከቃጠሎ በኋላ ከመንግስት እንግዲህ ከትላንት ወዲያ ነው በእርግጥ የተቃጠለው። ነገር ግን በትላንትና እና በዛሬ መካከል የከተማዋ አስተዳደር ጋር የተነጋገራችሁት ነገር አለ አ ዛሬ ስብሰባ ጠርቶ ነበር። ሀሳቦች ተነስቷል። ያው እንግዲህ መልሶ የመቋቋም ስራ እንደሚሰራ ነው የተነገረው። ቦታቸው እንደማይወሰድና መለሳቸው እንደምታገኙ አሁን ምን መነሻ አድርገው እንደሆነ የነበራችሁበት ቦታ ላይ እንደምትመለሱ፣ አልቧልታ ወሬውን አትስሙ፣ ቦታችሁ ላይ ትመለሳላችሁ የሚል ነው እና መንግስት ወደፊት በጀት አመቻችቶ ተመካክረው እስከሚሰራ ድረስ ጊዜያዊ የሆነ አሁን መስሪያ እንዲሰራ የሚል ነው እና ግን አሁን አሁንም ህብረተሰቡ ስጋት ላይ ነው ያለው። ለምን ቀድሞ በነበረው አሰራር የሚሰራ ከሆነ አሁንም ያው ለችግሩ ተጋላጭ ነን የሚል እምነት ነው ያለው ህብረተሰቡ ሙሉ ህብረተሰቡ ሙሉ እምነት የለውም ባለው ሁኔታ፣ አሁንም የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳሬ ሹዳ የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ይሁንና በትናንትናው እለት በሐዋሳ ከተማ ለጋዜጠኞች በሰጡት ጋዜጣዊ መግለጫ አደጋውን ለመቆጣጠር የእሳት አደጋ ተሽከርካሪዎች በተገቢ ሁኔታ ወደ ስፍራው መላካቸውን ገልጸዋል። አደጋውን ለመቆጣጠር ከሻሸመኔ ከተማ አስተዳደር ጭምርም ርብርም መደረጉን ተናግረዋል። በስፍራው የነበሩ ተቀጣጣይ ነገሮች ቃጠሎውን እንዳባባሱት ገልጸው ዘረፋ፣ በእሳት አደጋ መኪኖችና በመንግስት ተቋማት ጭምር ጥቃት ያደረሱ አካላት እንደነበሩም ተናግረዋል። ቃጠሎ በምን ምክንያት ተነሳ የሚለውም በምርመራ ላይ እንደሆነ ገልጸዋል። ለተጨማሪ ማብራሪያ እንዳገኘናቸው ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።